በአዲስ አበባ ታስረው የነበሩ አምስት የህወሀት አመራሮች በትናንትና እለት በዋስ ተፈተዋል። የአዲስ አበባ የህወሀት ጽህፈት ቤት ኃላፊና የፓርቲው የማዕከላዊ ኮሚቴ አባል አቶ ተወልደ ገብረ ጻድቃንና ና በሚኒስትር ደኤታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዲሬክተር አቶ ተስፋ አለም ይህ ደጎ እንዲሁም ሌሎች ሶስት የፓርቲው አባላት በዋስ መፈታታቸውን ጠበቃቸው ለቪኦኤ ገልጸዋል። ሙልጌታ አጽብሀ አጭር ዘገባ ከመቀሌ አስተላልፏል። የአዲስ አበባ የህወሀት ልዩ ዞን ጽፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል አቶ ተወንደ ገብረ ጻድቃን እንዲሁም የህወሀት ከፍተኛ አመራርና በሚኒስትር ዴታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዳይሬክተር አቶ ተስፋ አልሚህ ደጎ በሽብር ወንጀል ተጠርጥረው የቆዩ ሲሆን ትናንት በፌዴራል ከፍተኛ ፍርድ ቤት የልደታ አንደኛ መደብ ችሎት እያንዳንዳቸው በሀያ ሺ ብር ዋስ እንዲለቀቁ መወሰኑና ትናንት አመሻሽ ላይ እንደተፈቱ ከጠበቆቻቸው አንዱ አቶ ታደለ ገብረ መድህን ለአሜሪካ ድምጽ ተናግሯል። በአዲስ አበባ ከተማ የአቃቂ ቃሊቲ ክፍለ ከተማ የደህንነት ኃላፊ አቶ አጽበሀ አለማየም በሀያ ሺህ ብር ዋስ መለቀቃቸው ገልጸዋል። ጠበቃቸው አቶ ታደረ እንደገለጹት ሁለት የህወሀት ጽህፈት ቤት ሾፌሮች ሻለቃ በርሂው ጽጌ እናም አቶ ስምዖን ዘገየ ደግሞ እያንዳንዳቸው በአስር ሺህ ብር ዋስ እንደተፈቱ አስታውቀዋል። በሽብር ድርጊት በተለይ የአርቲስት ሃጫሉ ሁንዴሳ ሞት ተከትለው በተለይ ሀያ ሁለት ሁለት ሺህ አስራ ሁለት ዓመተ ምህረት በአዲስ አበባ ከተማ በተፈጠረው የንብረት ላይ ተውዎች መጥፋት ጠጅ አላቸው ብሎ እና በዛ ምክንያትም የሀሳብ ይሁን የገንዘብ እርዳታ አድርገዋል ከጠረዳቸዋለሁ የሚል ነበር የቀረው። ስለዚህ እዚህ ጉዳይ ስንከራከር ቆይተን፣ ስለዚህ እነዚህ መከራከሪያ ነጥቦች ፍርድ ቤት የግራቀኙን ክርክር ካየ በኋላ ዋስትና እንዲወጡ ትዛዝ ሰጠ። በዚህ ትዛዝ መሰረት ቤተሰብ ዋስትና ገንዘቡ የፍርድ ቤት ትዛዝ መሰረት አድርገ ካስያዙ በኋላ የፌዴራል ፖሊሲ የመፍቻ ትዛዝ ደርሶት ትናንትና እንዲለቀቁ ሆነዋል። አሁን ከቤተሰቦቻቸው ጋር ተቀላቅለው ይገኛል። ነሐሴ 1 2012 ፍርድ ቤት በዋስ እንዲፈቱ ወስኖ የነበረ ሲሆን ፖሊስ ይግባኝ በመጠየቁ ግን ሳይፈቱ ቆይተው እንደነበረ የገለጹት አቶ ታደለም ከ50 ቀናት በላይ በእስር ከቆዩ በኋላ ትናንት አመሻሽ ላይ መፈታታቸውን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም